በአባሎች ላይ ጥቃት እየደረሰ በመሆኑ የምረጡኝ ቅስቀሳዬን ለማቋረጥ ተገድጃለሁ ይላል አረና። ተቃዋሚው የፖለቲካ ፓርቲ አረና ትግራይ አባላቱ ላይ በተቃጣው የድብደባ ጥቃትና ለምርጫ ቅስቀሳ ስራ በተከራያት መለስተኛ አውቶቡስ ላይ በደረሰው ጉዳት በመላው የትግራይ ክልል የጀመረውን የምረጡኝ ቅስቀሳ ዛሬ ማቋረጡን ይፋ አድርጓል። ዘጋቢያችን ግርማይ ገብሩ የተሽከርካሪዋ የኋላ መስታወትና መብራት መሰባበሩን በስፍራው በአካል ተገኝቶ ተመልክቷል። ፎቶግራፍም አንስቶ ልኳል። ድብደባ ተፈጸመብን ከሚሉ ሰዎች መካከል ደግሞ ከአጥሪ ከተማ የመጡት አቶ ሄድሮም ኃይለሥላሴ አናታቸው ላይ በመመታታቸው ለደረሰባቸው ጉዳት ተጨማሪ ሕክምና መቀሌ መጥተው ያገኛቸው መሆኑንም ግርማይ ጨምሮ ዘግቦልናል። አረና የህወሓት ካድሬዎች ያደራጃቸው ወጣቶች አድርሰውታል ያለውን ጥቃት አስመልክቶ የመንግስት ምላሽ ለማግኘት ግርማይ የክልሉ የፀጥታና የአስተዳደር ኃላፊ አቶ ሀዱሽ ዘነበን ጠይቋል። ተፈጽሟል የተባለውን ጥቃት ለማጣራት መርማሮቻችን ወደ አካባቢው ልከናል ነው የሚሉት ኃላፊው አረና ትግራይ በተለያዩ የትግራይ አካባቢዎች እስከዛሬ ድረስ የምረጡኝ ቅስቀሳ በማካሄድ ላይ እንደነበረና ትላንት በአባላቱና ለምርጫ ቅስቀሳ በሚጠቀምባት መኪና ላይ ድብደባ በመድረሱ የምረጡኝ እንቅስቃሴው እንደተስተጓጎለ መረጃ ስለደረሰኝ ይህንንን ለማጣራት በአሁኑ ሰዓት መቀለ ከተማ በሚገኘው የአረና ጽህፈት ቤት ተገኝቻለሁኝ። ድብደባው ሲደርስ በቦታው ነበርኩኝ፣ የሚሉትን አንዱ የአረና አመራር አግኝቻለሁኝ። ሀፍታዊ ገብረሃይል ይባላለሁ ትናንት አንድ መኪና ከመናኸሪያ ተከራይተን ለቅስቀሳ ወደ ውቅሮና ወደ አጽቢ ሂደናል መጀመሪያ ውቅሮ ገና ሳንደርስ ፖሊሶች ይዞን ፍቃድ የላችሁን ብሎት ካጉላሉን በኋላ ስራው ጨርሰን ወደ አጽቢ ወንበርታና ወደ ደራ እዛ አንድ ስምንት የሚሆኑ የአረና አባላትም እየቀሰቀሱ ነበር። በመንታርቦ መንገድ መንገድ እየቀሰቀስን መጀመሪያ በጣም ጥሩ ቅስቀሳ እያደረግን ነበር። ከዛ በመጨረሻ እኔ አላውቀውም፣ ግን የምስራቃዊ ዞን የፕሮፓጋንዳ ኃላፊ ደሳለኝ ታፈረ የሚባል እሱ እያስተባበረ በድንጋይ መኪናው እንደምታያት መኪናው በጣም ተሰባብራለች። ስምንት ሺህ ብር የሚያወጣ ኪሳራ እንደደረሰው አሁን ወደ ጋራጅ መሄደን ግምቱ ይዘናል። እስኪ እያሳዩኝ ምንድን ነው የደረሰው መኪናዋ? እዚህ ቆማለች እያዩዋት ነው። እስኪ ይንገሩኝ፣ የትኛው የትኛው ነው? የኋላ መስተዋት ሙሉ በሙሉ ከነ ጎሚናው ጨምረው መስተዋቱ ተሰብረዋል። በጎን ደግሞ በጣም ተሰባብረዋል። መብራቱ ተሰባብረዋል። የኋላ መብራቱ በምንድን ነው ይሄ? በድንጋይ ነው በድንጋይ ነው። ከአርባና ከሀምሳ የማያንሱ እያስተባበረ ነው። በመሀል ፖሊሶች ነው እንትን ለማድረግ የመኮሩ። እርሶ ነበሩ እዛ በአካል እርሶ ነበሩ? ራሴ ነበርኩኝ። አምልጠን ነው የወጣን። በቃ ሸሽተን ነው የወጣን እዚህ ከምናድር ብለን ልንመለስ ስንል ነው ወጣቶቹ አዘጋጅቶ በድንጋይ እንዲህ የወገሩንና ያው ለጥቂት ነው ከሞት የተረፍን። በተለይ ሆስፒታል የገቡ ልጆች ክፉኛ በተለይ ሁለቱም ክፉኛ እንደተጎዱ ነው። ስንት ሰዎች ናቸው የተደበደቡት? ስምንት ነው የተደበደቡት። ከስምንቱ ሁለቱ ክፉኛ ነው የተደበደቡት። ሁለቱ ወደ ውቅሮ በተለይ አንዱ ውቅሮም ከውቅሮ አልፎ ወደ መቀሌ የተኛ ሆስፒታል ውስጥ ነው ያሉት። አሁን ሄደን ማናገር እንችላለን? ህጂ አሁን ማናገር እችላለሁ። እስካሁን ባለኝ ሪፖርት አጥቢ ነው ያሉ ሁለቱ ወደ ወደ ውቅሮ ይመጣሉ ነው እስካሁን አልተረጋጋንም እስካሁን። ጦርነት ነው ማለት ይቻላል። የህዝቡ ችግር እንደሌለበት አይተነዋል። አንድም መተናኮል አልደረሰንም። ህዝቡ እንዲያውም ድጋፉ ነው እያሳየን የነበረ። በመጨረሻ ከየት እንደመጡ ወጣቶቹ ማ አመኬላ የሚል አመኬላ ናችሁ፣ ኳቶ ናችሁ። ሰውየው ኃይለ ኪሮስ የሚባል ያረና አባል ስለሚያውቀው ይሄ የሚያስተባብር የፕሮፓጋንዳ ኃላፊው እኛን አይቶ እንደተደበቀ ነው። አባሎቻችን የነገሩን እኔ በመልክ ስለማላቀው ዝሮ ዝሮ አምልጠን ለመሸሽ ሞኩረናል። ሪፖርት አድርገናል። ለማን ነው የነገራችሁት? አሁን በወቅቱ ይህንን አደጋ እንደደረሰባችሁ በወቅቱ ለምርጫ ቦርድ ይሆን ለአካባቢው የፖሊስ ጽፈት ቤት ይሆን ሪፖርት አድርጋችኋል? መጀመሪያ በስልክ ለጽፈት ቤታችን ነው የደወልነው ለአረና ጽፈት ቤት። እነሱ ለምርጫ ቦርድ እንደደወሉ ኢንፎርሜሽን ደርሰኛል። እኛ ደግሞ ከደራ አምልጠን ወደ ወደ አጥቢ ፖሊስ ጣቢያ ገብተን የደረሰንን ነገር ሁላችን ተመዝግበን ከነሹፌሩ ሪፖርት አድርገን መተናል። እታ መኪና ነይ የመን ያ ሰዋና ዲሁም ሹፌር ከሐቴኩም። በነገራችን ላይ ሹፌሩንም ለማነጋገር ሞክሬ የነበረ ቢሆንም ለደህንነቴ እሰጋለሁ ተወኝ ልጆቼን ላሳድግበት በሚል ፍቃደኛ ስላልሆነ ማነጋገር አልቻልኩም። ይህንን በአረና አባላትና በተከራዩዋት መኪና ላይ ደርሷል ስለተባለው ጥቃት ለመጠየቅ ክልሉ የጸጥታና የአስተዳደር ቢሮ ደርሻለሁኝ። የክልሉ የጸጥታና አስተዳደር ኃላፊ አቶ ሐዱሽ ዘነበ ይባላሉ። አቶ ሐዱሽ አረና የሚያደርገውን የቅስቀሳ ዘመቻ እንዳቋረጠ ምክንያቱም በአባላቱና ለቅስቀሳ በሚጠቀምባት መኪና ጉዳት እንደደረሰበት ገልጸሉናል። አሁን መኪናዋ ድብደባ እንደደረሰባት በአካል ተገኝቼ ያየሁት ነገር አለ። አሁን እርሶ መረጃው ደርሶታል ወይም ለማጣራት ያደረጉት እንቅስቃሴ ወይም ጥረት ይኖራል? እስካሁን በመላ ትግራይ በማይክሮፎንም ይሁን በስብሰባዎችም ይሁን በተለያዩ መድረኮች በበራሪ ጽሁፎች ሰፊ ቅስቀሳ እያደረገ ከርመዋል። ምናልባት ዛሬ አቆምኩ ብሎ ከሆነ እኔ ያልሰማሁም፣ ሌላ ምክንያት ሊኖረው ይችላል ወይ አገባድዶ ሊሆን ይችላል እንጂ እስከ ዛሬ በሁሉም ከተሞች፣ በሁሉም ገጠሮች እየቀሰቀሰ እንዲያውም በገበያ ስፍራዎችም ህጉ በመተላለፍ የሚደረጉ ቅስቀሳዎች ነበሩ። ማንም የፈጠረው ወይም ደግሞ የተፈጠረ ተጽዕኖ የለም። ምናልባት አሁን የምትለው ወሬ ሰምተናል። አሁን ስለደረሰኝ በስልክ ቶሎ አጣርታችሁ መልስ ላኩልን ብለናል። ወደዛ አካባቢም መርማሪዎች ሂደዋል። እዛ የተፈጠረው የገበያ ግርግር ነው ወይስ ሌላ ፖለቲካው ምክንያት አለው የሚለው ነገር ግን ኋላ የሚታወቅ ነው የሚሆነው መኪናዋ እዛ ላይ ነው የተሰበረች ወይስ ሌላ ቦታ ነው የተሰበረች መሰበሯን አይተሃል ግን የት እንደተሰበረች ማረጋገጥ የቻልካ አይመስለኝም እና ይሄ ከምርመራ በኋላ የሚታወቅ ነገር ነው የሚሆነው ገበያ ውስጥ አረና ሄዶ ከሆነ እዛ ተፈጥሮ ከሆነ ግጭቱ ለምን ወደ ገበያ ሄደ የሚለው ህጉን የተላለፈ ይመስለኛል ለማንኛውም ግን ሁኔታው ኋላ ብናጣራው እና ከተጣራ በኋላ መልስ ብንሰጥበት ጥሩ ይሆናል አቶ ሀዱሽ ዘነበን በጣም ነው የማመሰግነውት ለአሜሪካ ድምፅ ግርማይ ገብሩ ነኝ ከመቀለ።